በጎንደር ከተማ ከሐምሌ አራት ጀምሮ በመንግሥት ኃይሎች እና በሕዝቡ መካከል በተፈጠረ ግጭት የሰው ሕይወት መጥፋቱን እንዲሁም ንብረት መቃጠሉን ስንዘግብ መቆየታችን ይታወሳል። ይህንኑ በተመለከተ ዛሬ በጎንደር ያለው ሁኔታ ምን ይመስላል ስንል ነዋሪዎችን ጠይቀናል። በተጨማሪም የሰሞኑ ሁኔታ በተመለከተ የአማራ ብሔራዊ ክልላዊ መንግሥት ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን በጉዳዩ ላይ ማብራሪያ ሰጥተውናል። ሁሉንም ያነጋገረቻቸው ጽዮን ግርማ ናት። ያነጋገር ናቸው ነዋሪዎች በዛሬው እለት ጎንደር ከተማ በአጠቃላይ በአማራ ክልል እንደ ሰሞኑ አደባባይ ላይ የሚታይ ህዝብ ባይኖርም ውስጥ ውስጡን ሰዎች መንቀሳቀስ እንዳቃታቸው፣ ሰዎች እየታሰሩ መሆኑን አቶ ዋሲሁን አንበሴ ይናገራሉ። አሁን ያለለበት ሁኔታ ወጣቱ ጋብ ብሏል። ግደብያ አካባቢ ትልቅ ችግር አለ እየተባለ ነው በወገራ መስመር

ቤት መሪ ነው ትዳር መሪ ነው አገር አልሚ ነው። እሱን ማፍነው ብናል አሁን ደግሞ እኛ ያሳለፍ ቦታ መያዝ እንዳለብን ስራት ልጃችን ያመቻቸል ነ መጥፋት አለብን ወስነናል። አዲስ አበባ የሚገኙትና የወልቃይ ተወላጅ መሆናቸውን የገለጹት አቶ ሀይሉ ገሰሰ በበኩላቸው እስሩ አዲስ አበብም ላይ መቀጠሉን ይናገራሉ። እዚህ አዲስ አበባም ደግሞ አሁን ተጀምሯል። አሁን በተለያዩ አካባቢዎች የወልቃይ ተወላጆች የሆኑ ትንሽ የተማሩ ስራ ቦታ የገቡ ሰዎችም እየተፈለገ እነዚህ ምን ሲሰሩ ነበር የት ነው ያሉት? እየተባለ አንድ ሁለት ሶስት እየተባለ እንግዲህ ትናንትና ወደ ሶስት አካባቢ ተወስደዋል። አም የተወሰነ አሰሳ እየተደረገ ነው። እኔ አንድ ትልቅ አባባል አለ የሚባለው የማናውቀውን እንድናምናቸው፣ የምናውቀውን አትካዱን የሚባል ነገር ነበር። አሁን ደግሞ በቃ የምናውቀውን እየካዱን በቃ ጥያቄውን ሙሉ በሙሉ ለማግበስበስ ለማስቀረት የማድረግ ስራ ነው እየሰሩት ያለው እና እኔ እውነቱ ለመናገር ያህል በጣም አዝኛለሁ፣ በጣም አዝኛለሁ። ከማደርገው ነገር በላይ ሆኗል። እንግዲህ ማንነት የጠየቀ ሰው በህገ መንግስት የተፈቀደለት አንቀጽ ጠቅሶ እየጠየቀ ያለው ሰው እንደዚህ ማድረግ እኔ እንጃ፣ ለመንግስት አሁን ትምህርት ይሆነዋል ብዬ አላስብም። ስለዚህ እኔ ኖርማሊ አሁን በቃ የምፈልገው ከዚህ በኋላ ዲሞክራሲያዊ ነን ብለው የሚናገሩትን ነገር ይተውትና አስቀርተው በቃ አምባገነን በሆነ ደረጃ በቃ ይቀጥል ችግር የለው ወይም ደግሞ ስርዓቱ እንደዚህ ብለው ካልቀየሩ ህገ መንግስትን እየተቀነጠው ደግሞ ለስም ከሆነ ምን ያደርግላለኛ? ሰሞኑን የሚነሱትን ጥያቄዎች በመያዝ እነዚሁንም ጥያቄዎች ጨምሬ የአማራ ክልል መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር። የተፈጠረውን ሁኔታ ለማብረድ ውይይት እየተደረገ መሆኑን ገልጸው ሁሉም ነገር ተረጋግቶ ነገሮች ወደ ነበሩበት እየተመለሱ መሆኑን ነግረውኛል። በነቶች በውሚት ይፈጣል ሲባል ሁሉ ነገር ደግሞ ከህግ በታች ነው። የህግ የበላይነት ይከበራል። በህግና በህግ መዳኘት እንደተጠበቀ ስለሆነ የህግ ጥሰት እና ጥፋት ወንጀል የፈጸመ ካለ ይጠይቃል። ይሄ ደግሞ በትክክለኛ መረጃ እና ማስረጃ ላይ ተመስርቶ ነው የሚሆነው። አሁን ስለነሳሽ ጉዳይ መረጃ የለኝም። መረጃ ስለሌለኝ እኔም አምነው ስርዓቱም የሚለው። ሰው መብቱን በጠየቀ አይከሰስም አይከሰስም አይጠየቅም። ከአቶ ንጉሱ ጥላሁን ጋር ያደረግነው ሰፋ ያለ ቃለ ምልልስ በነገው ፕሮግራማችን ይዘን እንመለሳለን።